አሜሪካ በጀርመን ነዋሪ የሆኑ ኢትዮጵያውያን ዛሬ በዋና ከተማዋ ውስጥ ከጠዋቱ አራት ሰዓት አንስተው ሰላማዊ ሰልፍ ማድረጋቸውን ከአስተባባሪዎቹ አንዱ ለአሜሪካ ድምፅ ገልጠዋል ከተለያዩ የጀርመን ከተሞች የተሰባሰቡትን ሰልፈኞች ያስተባበሩት እዚያው የሚገኙት የፖለቲካ ፓርቲዎች ሲቪክ ማኅበራትና የሃይማኖት መሪዎች መሆናቸውንም ጠቁመዋል። አዲሱ አበበ ነው ማምሻውን ያነጋገራቸው። አፈወርቅ ተፈራ ከሰልፉ አስተባባሪዎች አንዱ ናቸው። አላማውን ሲያስረዱ የስልጣን ላይ ያለው የኢትዮጵያ መንግስት ሰብዓዊ መብትን የሚጥስና በሕዝብ ላይም ግድያን የሚፈጽም በመሆኑ ያን ለመቃወም የኢትዮጵያ መንግስትና አጋሮች ናቸው ላሏቸውም መስሪያ ቤቶች ለማሳወቅ ነው ብለዋል። አላማውን እንደሚከተለው ጨምረው ይናገራሉ። ይህንን ሽብርና ጥቃት በአስቸኳይ እንዲያቆም ጠይቀናል። ሌሎችን መንግስታት በዚህ መንግስት ላይ ተጽዕኖዎችን እንዲያሳድሩ አሳስበናል። በአለፈው ዓመት የኢትዮጵያ መንግስትና የአውሮፓ ህብረት የስደተኞችን አስገድዶ ለመመለስ ስምምነት ተስማምቶ ነበረ እና እኛም ይህን ስምምነት አውግዘን ጄኔቫ ኮንቬንሽን አርቲክል ሰላሳ ሶስት እንዲከበር ጠይቀናል። በቅርቡ የታወጀውን የጊዜያዊ አዋጅ በአስቸኳይ እንዲነሳና መንግስት ለውይይት፣ ለድርድርና በተለይም የህዝቡን ጥያቄዎች እንዲመልስ ከዛም በተጨማሪ ከተቃዋሚ ያሉች ጋር በጠረጴዛ ዙሪያ ተቀምጦ የኢትዮጵያን ህዝብ ጥያቄዎች መፍትሄ በመፈለግ ወደ ሰላማዊና ዲሞክራሲያዊ ሽግግር እንዲመጣ አሳስበናል። የተሰለፍነው ወደ አንድ ሺህ እንሆናለን ያሉት አስተባባሪው ወደ ተለያዩ የጀርመን ዋና ዋና መንግስታዊና ዓለም አቀፍ መስሪያ ቤቶች ወይም ድርጅቶች በመዘዋወር ጥያቄዎቻቸውን እንዳቀረቡ ተናግረዋል። የሄዱባቸውንና አቤቱታቸውን ያሰሙባቸውን ድርጅቶችና መስሪያ ቤቶች እንደሚከተለው ይገልጣሉ። ለውጭ ጉዳይ መስሪያ ቤቱ የተዘጋጀ አቤቱታ ለወዳቤ በሌሎችም የበርሊን ዋና ዋና አደባባዮች ላይ በተለይም በአውሮፓ ኮሚሽን ፊት ለፊት በአሜሪካን ኤምባሲ ፊት ለፊት በእንግሊዝ እና በፈረንሳይ ኤምባሲ ፊት ለፊት አልፈን ወደ ጀርመን ቻንስለር ቢሮ ሄደናል። ሰልፈኛው በተለይ ለጀርመን ውጭ ጉዳይ መስሪያ ቤት ያቀረቡትን ደብዳቤ የምስራቅ አፍሪካ ዴስክ ወይም ኃላፊው እንደተቀበሏቸው እና በቅርቡም መልስ እንደሚሰጧቸው ነግረውኛል። አድማጮች፣ ለዚህ የተቃውሞ ሰልፍ ከኢትዮጵያ ኤምባሲ በኩል መልስ ለማግኘት ያደረግነው የስልክ ጥሪ ስልኩን የሚያነሳ ባለመኖሩ አልቀናንም። እንዳገኘን እናቀርባለን።